በምዕራብ ሸዋ ዞን ጀልዱ ወረዳ ውስጥ ሁለት የመንግስት ባለሥልጣናት መገደላቸውን የሟቾቹ ቤተሰቦች ለአሜሪካ ድምፅ ተናግረዋል። የዞኑ ኮሚኒኬሽንስ ጉዳይ ጽህፈት ቤት የገዳዮቹ ማንነት አለመታወቁን ገልጸዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝር አላት። የምዕራብ ሸዋ ዞን ጀልዱ ወረዳ ምክትል አስተዳዳሪ አቶ ረጋን የከበበውና በወረዳው የኦሮሞ ዲሞክራሲያዊ ፓርቲ የፖለቲካና ከተማ ዘርፍ አደረጃጀት ኃላፊ ነበሩ። ማክሰኞ ይለት ወደ ማምሻው አስራ ሁለት ሰዓት አካባቢ ማንነታቸው ባልታወቁ ሰዎች ተተኩሶባቸው መገደላቸውን ቤተሰቦቻቸው ለአሜሪካ ድምጽ ራዲዮ ገልጿል። ቤተሰቦቻቸው እንደነገሩኝ ሁለቱም ሰዎች በተመቱበት ወቅት ሰዎች ደርሶላቸው ነበር፣ ግን ገዳዮቹ ፊታቸውን ሸፍኖ ስለነበሩ ለመለየት አልተቻለም። እየተኮሱ ወደ ጫካ ገብተው አምልጠዋል ብሏል። የምዕራብ ሸዋ ዞን ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ጉታ ባልቻ ለአሜሪካ ድምጽ በሰጡት ቃል ሰዎቹ ማንነታቸው ባልታወቁ ታጣቂዎች ተገሏል። ግድያው በማን እንደተፈጸመ ለመመርመር አስራ ሶስት ተጠርጣሪዎች ታስረዋል ብሏል። ሄዳር አስራ ስድስት ማታ በግምት አስራ ሁለት ሰዓት ነው ግድያው የተካሄደው። ሁለቱም ሰዎች ባለስልጣናት ናቸው፣ የወረዳ ባለስልጣን። ማን እንደገደላቸው አይታወቅም። እስካሁን ድረስ የታወቀ ነገር የለም፣ እየተጣራ ነው። ሊሆን ይችላል ከነዚህ ሰዎች ኋላ ይኖራሉ የሚባሉ ሰዎች ናቸው በጥርጣሬ የተያዙት። አቶ ጉታ አክሎም በመንግስት ባለስልጣናት ላይ ያነጣጠረው ግድያ እየተስፋፋ ነው፣ መንግስት ገዳዮችን ተከታትሎ መያዝ አለበት ጉዳዩም ትኩረት መስጠት አለበት አሉ። የአቶ ረጋኔ ባለቤት ወይዘሮ መሰረት ዳባ ሁለት ልጆች አብሮ እንዳፈሩ ነግሮኛል። የአቶ ተስፋዬ ባለቤት ወይዘሮ ፍቅሬ አቡ በባለቤታቸው ሰለባ መሆን ሀዘናቸውን ገልጿል። የሟቾች ቤተሰቦች አባት እየገደሉ ቤተሰብ መበተን እየተለመደ መጥቷል። መንግስትና ሕብረተሰቡ በጋራ በመሆን ወንጀለኞችን በመከታተል ወደ ሕግ እንዲቀርቡ መረባረብ አለባቸው ብሏል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ። we way.